ዓለም የጤና ድርጅት በሰሜን ኢትዮጵያ ትግራይ ክልል ውስጥ በፌዴራል መንግስትና በህዋት መካከል በተካሄደው ግጭት ሳቢያ የተቋረጠው የጤና አገልግሎት አደገኛ ወደሆኑ ተላላፊ በሽታዎች መስፋፋት ሊያመራ እንደሚችል አስጠንቅቋል። የቪኦኤ ዘጋቢ ሊሳ ሽላይን ከጀኔቫ ተከታዩን ዘገባ ልካልጅ ደረጀ ደስታ ያቀርበዋል። ካለፈው ህዳር ጀምሮ በትግራይ ክልል በፌዴራሉ መንግስትና በህዋት መካከል የተካሄደው ግጭት በአካባቢው የነበረውን የሰብአዊ አገልግሎት መስጫ መስመሮች እንዲቋረጥ አድርጓል። የተባበሩት መንግስታት ድርጅት እንደሚገምተው አራት ነጥብ አምስት ሚሊየን የሚሆን ህዝብ እርዳታ የሚፈልግ ሲሆን ከዚህ ውስጥ ከፊሎቹ ህፃናት ናቸው። አካባቢውን በቅርቡ የጎበኙት የዓለም ጤና ድርጅት ባለስልጣናት እንደተናገሩት በርካቶቹ ሆስፒታሎችና ክሊኒኮች የሚሰሩት በከፊል ነው። የጤና ተቋማት ሰራተኞች በሙሉ ለቀው የሄዱ ሲሆን መሰረታዊ የጤና አገልግሎትም ተቋርጧል። የዓለም የጤና ድርጅት የአስቸኳይ ጤና ጉዳዮች ኃላፊ ተሬሳ ዘካሪያ መሰረታዊ የጤና አገልግሎቶች መቋረጥ በህዝቡ ላይ በተለይም ህፃናት ላይ ከፍተኛ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። አዲሽናሊ ፍሮም ጃንዋሪ ቱ ኖቬምበር ላስት ይር ኦቨር ፎር ሀንድረድ ኬዝስ ኦፍ ሜዝልስ ኢን ችልድረን ወር ሪፖርትድ With disruption to routine vaccination, this number may increase significantly in the near future. እንደ አውሮፓን አቆጣጠር ካለፈው ጥር 2020 እስከ ህዳር ወር ባለው ጊዜ ውስጥ ከ400 በላይ ህጻናት ላይ የኩፍኝ በሽታ ተከስቷል። መደበኛው የክትባት መርሃ ግብር በመቋረጡም ይህ ቁጥር በአጭር ጊዜ ውስጥ በከፍተኛ ሁኔታ ሊጨምር ይችላል። የወባ በሽታም እንደዚሁ ከ900 በላይ ህጻናትን ለህመም ዳርጓል። ይህ ከተመጣጠነ የምግብ እጥረት ጋር ሲደመር በህጻናት ላይ የሚደርሰው የወባ በሽታ ሞት እስከ ሶስት እጥፍ ሊያድግ ይችላል። የዓለም የጤና ድርጅት እንዳስታወቁ ያስታወቀው ከሆነ በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላው ሀገሪቱ ካለው አማካኝ ከፍ ያለ ነው። የዓለም ጤና ድርጅት እንደሚለው በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላ አገሪቱ ካለው አማካይ ከፍ ያለ ነው። እስካለፈው ህዳር ድረስ ከ6700 የኮቪድ-19 ተጋላጮች ውስጥ የ47 ሰዎች ህይወት ማለፉ ተዘግቧል። ለኮቪድ-19 የሚሰጠው ምላሽ መጀመሪያውንም ተዘግቶ ስለነበር እንደገና ለማንቀሳቀስም ሂደቱ አስጋሚ መሆኑን ዘካሪያ ተናግረዋል። በዚህ የተነሳም ከባድ አደጋ የተደቀነ መሆኑንም ተናግረዋል። ዘካሪያ የሪፈረል ሆስፒታሎችን በጠና የታመሙ በሽተኞችን መቀበል እንደማይችሉ ገልጸዋል። ይህ የጤና አገልግሎት መስጫ ተቋማቱ በአስቸኳይ ስራ ካልጀመሩ በመከላከል ሊድኑ የሚችሉትም ሆነ ሞትን የሚያስከትሉ የበሽታ አይነቶች በከፍተኛ ደረጃ ሊጨምሩ እንደሚችሉ አስጠንቅቀዋል። ቀደም ሲሉ ከነበሩት አብዛኞቹ የወረርሽኝ ታሪኮችና ልምድ እንደምንገነዘበው ከሆነ አብዛኞቹ የበሽታ መከላከል እንቅስቃሴዎች ሲቋረጡ በከፍተኛ ሁኔታ ሊስፋፉ የሚችሉ በሽታዎች መኖራቸውን ነው። ከነዚህ ውስጥም የኮቪድ-19፣ ኮሌራ፣ ወባ፣ ቢጫ ወባና እንዲሁም በልማድ የማጅራት ገትር የሚባለው በሽታ ይገኙበታል። ሌሎች በሽታዎችም ክትትል አይደረግላቸውም። ይሁን እንጂ የበሽታዎችን አዝማሚያ በትክክል መከታተል በማይቻል የተሻለበት ሁኔታ የወረርሽኙን መጠን መለካት የምንችልበት መንገድ የለም። ስለሆነም የእውር ድንብራችንን እየተጓዘን ነው። የዓለም ጤና ድርጅት ከሌሎች ድጋፍ ሰጪ ድርጅቶች ጋር በመሆን መድኃኒት እና ለጤና ተቋማት የሚሆኑ ተጨማሪ አቅርቦቶችን ወደ ትግራይ ለመላክ መቻሉን ገልጿል። ይህ በቂ ባለመሆኑም ተጨማሪ ስራዎች መሰራት እንዳለባቸው አስታውቋል። በክልሉ ይበልጥ መንቀሳቀስ የሚችልበትን መንገድና ከዓለም አቀፍ ለጋሽ ድርጅቶችም ተጨማሪ የገንዘብ እርዳታ ጠይቋል። እስከ ዛሬ ድረስ በክልሉ የሰብአዊ አገልግሎት ለማዳረስ ከሚያስፈልገው የ98 ሚሊዮን ዶላር ውስጥ ያገኘው ከግማሽ ያነሰ መሆኑንም አስታውቋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ